ሁለቱ ተከሳሾች አሁን በሕትመት ላይ በማይገኘው እንቁ መጽሔት ላይ ታትሞ በነበረ ጽሑፍ ምክንያት ግዙፍ ያልሆነ የማሰናዳት ተግባር ፈጽመዋል በሚል ነበር የተከሰሱት። ሁለት ዓመት ሊደፍን ወር የቀረው ይህ የክስ ሂደት ለዛሬ ተቀጥሮ የነበረው በጋዜጠኛ ኤልያስና አምደኛ አምሳሉ በኩል የሚቀርቡ የመከላከያ ምስክሮችን ለማድመጥ ነበር። ተከሳሾቹ በምስክርነት ካስመዘገቧቸው ግለሰቦች ውስጥ ሦስት የተከሳሾቹ የቀድሞ ባልደረቦች በችሎት ተገኝተው ነበር። በእስር ላይ የሚገኙትና በዛሬው የምስክርነት ሂደት እንዲቀርቡ በፍርድ ቤት ትዕዛዝ ተሰጥቶላቸው የነበሩት ጋዜጠኞች እስክንድር ነጋ፣ ተመስገን ደሳለኝና ውብሸት ታየ በማረሚያ ቤቶቹ ምክንያት ወደ ችሎት ሳይመጡ ቀርተዋል። ሁለተኛ ተከሳሽ አምሳሉ ገብረ ኪዳንም ክሱን ለመከታተል በስፍራው አልነበረም። ጋዜጠኞቹ ታስረው የሚገኙባቸው የየማረሚያ ቤቶቹ አስተዳደሮች ምስክሮቹን ለምን እንዳላመጧቸው በደብዳቤ ለፍርድ ቤቱ አስረድተዋል። የተከሳሾቹ ጠበቃ አቶ አመሃ መኮንን በበኩላቸው አቶ አምሳሉ ፍርድ ቤት መቅረብ ያልቻለው ጤናው በመታወኩ ምክንያት ካለበት ክፍለ ሀገር መምጣት ባለመቻሉ መሆኑን ለፍርድ ቤቱ ገልጸዋል። የምስክሮቹንና የሁለተኛ ተከሳሽን በችሎታ ለመገኘት የተመለከተው ፍርድ ቤት የምስክር መስማት ሂደቱን ለሌላ ጊዜ እንዳሸጋገረው ለምስክርነት በቦታው ተገኝቶ የነበረው ፀሐፊና ጦማሪ ማሪ በፍቃዱ ኃይሉ ይናገራል። በሁለት ምክንያቶች ለሌላ ጊዜ ተሻግሯል። አንደኛ ሁለት ምስክሮች በተለይ ከማረሚያ ቤት የሚመጡት አልተገኘም ነበር። በሁለተኛው ደግሞ አንዱ ተከላካይ ሳሊ አምሳሉ ገብረ ኪዳን አልተገኘም አልተገኝም ነበር። ስለዚህ በሁለቱ ምክንያቶች ተሻግሯል ማለት ነው። ቀጠሮቹ ሁለቱ እስረኛ ከማረሚያ ቤት የሚመጡ ምስክሮች ነበሩና። እስክንድር ነጋና ተመስገን ደሳለኝ ነው። ከእስክንድር ከቃሊቲ ተመስገን ደግሞ ከዚያው አይ ነበር እንዲመጡ የተባለው የተመስገን ደሳለኝ ወቅቱ ለጥበቃ በጣም አስቸጋሪ በመሆኑ እና ለአጀባ ችግር ስለሚሆንባቸው እንዳላመጡት ገልጸዋል። ጠበቃው ምንም ቅሬታ አላሰሙም። እዚህ ላይ የእስክንድር ነጋ ግን አንደኛ ነገር የተከሰሰበት ከባድ ወንጀል ነው፣ ሽብር ነው፣ ረዥም ዓመት ላይ የተፈረደበት በጥበቃ ይከብደናል፣ በሁለተኛ ነገር ደግሞ ማረሚያ ቤት ውስጥም አናቂ የሚያነሳሱ ነገሮችን እያደረገ ስለሆነ አናመጣውም የሚል ትን ነው ያደረጉት። ጠበቃው ይህንን ተቃውሞ ጠላጫ ማለት ነው። ጠበቃ አመሀ ለፍርድ ቤቱ ባሰሙት መቃወሚያ እስክንድር ነጋ ቃሊቲ ማረሚያ ቤት ውስጥ አመፅ የማነሳሳትና የማደራጀት ተግባር ስራ ይሰራል የተባለው በማስረጃ ተደግፎ የቀረበ አይደለም ማለታቸውን አቶ በፍቃዱ ይናገራል። እኛ አቶ እስክንድርን ለምስክርነት ነው የጠራናቸው። የተጠቀሰው ጉዳይ ከእኛ ጋር በምን እንደሚገናኝ አይገባንም ሲሉ ጠበቃው መከራከራቸውንም ጨምሮ ገልጿል። አቃቤ ሕግ በበኩሉ በጉዳዩ ላይ ፍርድ ቤቱ የራሱን ውሳኔ ስጥ ማለቱን ከችሎቱ ታዳሚዎች ለመረዳት ተችሏል። የሁሉንም ወገኖች አስተያየት ያደመጠው ፍርድ ቤቱ በምስክርነት የተቆጠሩት እስረኛ ጋዜጠኞች ችሎት እንዲቀርቡ ትእዛዝ በመስጠት ተለዋጭ ቀጠሮ ለታህሳስ 20 ቀን 2009 ዓ ም ሰጥቷል። ዛሬ በችሎት ተገኝተው የነበሩት ቀሪ ምስክሮችም በቀጣይ ቀጠሮ ተሟልተው እንዲገኙ ማዘዙን አቶ በፍቃዱ ያስረዳል። እንዲመጡ ብይን አሳልፏል። ረዥም ቀጠሮ የተሰጣቸው ይቅረቡ ነው የተባለው። በዚህ ቀን እንዲቀርቡ ሲል ሰምቻሉ። እኔን ጨምሮ ፍቃዱ፣ ማህተመ ወርቅና ብርሃኑ አዳነ ላይ ቀርበን ነበረ። ግን ሁሉም ተሟልተው ይቅረቡ ነው። ለክሱ መነሻ የሆነው ጽሁፍ የተገነቡና እየተገነቡ ያሉ ሀውልቶች የማንና ለማን ናቸው በሚል በእንቁ መጽሔት በመጋቢት 2006 ዓ ም በአምሳሉ ገብረኪዳን አማካኝነት የታተማ አስተያየት ነበር። በወቅቱ የመጽሔቱ ዋና አዘጋጅ አቶ ኤልያስ ለጽሑፉ መታጠም ተጠያቂ ነው በሚል ከጸሐፊው ጋር አብሮ ተከሷል። መጽሔቱን ያነበቡ የጅማ ዩኒቨርሲቲ ተማሪዎች ብጥብጥ አስነስተው 40 ሺህ ብር የሚገመት ንብረት እንዲያወድሙ ጽሑፉ ምክንያት እንደሆነ በክሱ ላይ ተጠቅሷል።